The Voice of America. የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትናንት ማክሰኞ በዋይት ሀውስ የተከናወነውን የአብርሃም ስምምነት ተብሎ የተጠራ ስምምነት አስተናግደዋል። ስምምነቱ እስራኤል ከተባበሩት አረብ ኤሚሬቶችና ከባህሬን ጋር ይፋና መደበኛ ግንኙነት የመሰረተችበት ነው። ለእስራኤል ዲፕሎማሲያዊ እውቅና በመስጠት የተፈጸመው ስምምነት በአካባቢው ለአስርተ ዓመታት የቆየውን ስትራቴጂ ለውጥ የሚያመለክት እንደሆነ ባለሙያዎች ተናግረዋል። እስራኤልም በአጸፋው በሁለት መንግስታት ምስረታ የመፍትሄ ሐሳብ መሠረት የፍልስጤምን ነጻነት ለማረጋገጥ መስራት ይኖርባታል ተብሏል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ ዝርዝሩን ይዟል። ደረጀ ደስታ ያቀርበዋል። ፕሬዚደንት ትረምፕ የአዲሱ የመካከለኛው ምስራቅ መወለድ ነው ብለዋል። ፕሬዚደንቱ ይህን የተናገሩት የተባበሩት አረብ ኤምሬቶችና ባህሬን የውጭ ጉዳይ ሚኒስትሮች ከእስራኤል ጠቅላይ ሚኒስትር ጋር በዋይት ሀውስ ተገኝተው ስምምነቱን በተፈራረሙበት ወቅት ነው። የአብርሃም ስምምነት ተብሎ የሚጠራው ይህ ስምምነት ሁለቱን የባህር ሰላጤው አረብ ሀገራት ከእስራኤል ጋር በወዳጅነት የሚያስተሳስር መሆኑ ተነግሯል። ፕሬዚደንት ትራምፕ እንዲህ አሉ። በእስከ ዛሬው የእስራኤል ታሪክ እንደዚህ ያሉት ስምምነቶች የተደረጉት ሁለት ጊዜ ብቻ ነው። ዛሬ ግን በአንድ ወር ጊዜ ውስጥ ብቻ ሁለት ስምምነቶች ማድረግ ችለናል። ሌሎች በርካቶችም ይከተላሉ። ዋይት ሀውስ እንደሚለው ስምምነቱ የአብርሃም ስምምነት ተብሎ የተሰየመው በአይሁድ የክርስትናና እስልምና እምነቶች አባታዊ ገጽታ ባለውና ሶስቱን ሃይማኖቶች ያስተሳስራል ተብሎ በሚታምነው አብርሃም መሆኑ ተነግረዋል። ስምምነቱ የፕሬዚደንት ትራምፕ አስተዳደር ፍልስጤማውያን የሰላም ስምምነቱን እንዲቀበሉ ጫና ለማሳደር የሚደረገውና በተለይም ባለሙያዎች ከውጭ ወደ ውስጥ የሚሉት አጠቃላይ ስትራቴጂ አካል መሆኑ ተገልጿል። በመካከለኛው ምስራቅ የእስራኤልና የፍልስጤማውያን ጉዳዮች ላይ የሚሰራው ተቋም ካሊድ አልገንዲ ይህን በሚመለከት እንዲህ ይላሉ። ያ ማለት ሁሉም ሰው እስራኤል አሁን ባለችበት የወሰን ክልል ሁኔታ ውስጥ የሚያውቃት ቢሆን፣ መላውን ኢየሩሳሌምን በሙሉ ብትቆጣጠር፣ በምዕራባዊ ጋዛ ብቻ ሳይሆን በጋዛ ሰርጥ ላይ ሙሉ ቁጥጥር ቢኖራት፣ በመጨረሻው ፍልስጤማውያን ያለውን እውነታ ከመቀበል ውጪ ምንም አማራጭ እንዳይኖራቸው ያስገድዳቸዋል። ስትራቴጂው ምንም ይሁን ምን፣ ፕሬዚደንት ትራምፕ እንዲህ ብለዋል፤ የጓሮ በር ልትሉት ትችላላችሁ፣ እኔ ግን የብልሃት በር እለዋለሁ። ትናንት ማክሰኞ የተፈጸመውን ስምምነት በመቃወም ሰዎች በምዕራባዊ ዳርቻ ጎዳናዎች ላይ ለተቃውሞ ሰልፍ ወጥተዋል። የፍልስጤም ጠቅላይ ሚኒስትር ሙሐመድ ሽታዬ ስምምነቱን አውግዘው በአረብ አገሮች ታሪክ የጨለማ ቀን ነው ብለውታል። ታሪክ እንደሚያሳየው ፍልስጤማውያኑ ተማምነው ነው የኖሩት። የአረብ አገራት ለእስራኤል የነሱትን እውቅና በመተማመን ነበር ነጻ መንግስት ለመሆን መታገያቸውና መደራደሪያቸውም እሱ ነበር። ከዓለም አቀፍ ስትራቴጂ ጥናት ማዕከል ዊል ቶድማን እንዲህ ይላሉ። ይህ ባለፉት አስርት ዓመታት ስናየው የነበረውን የአካባቢው መልክዓ ምድራዊ ፖለቲካዊ ለውጥ ነው። የባህረ ሰላጤው አረብ አገሮች መንግስታትና እስራኤል ያላቸው ባላንጣነት የሁለቱም ወገኖች የጋራ ጥላት ከሆነችው ኢራን ጋር ካላቸው ባላንጣነት ያነሰ ሆኖ መገኘቱ ነው። የጋራ ጠላታቸው በሆነችው ኢራን ላይ ያላቸው አቋም በፍልስጤማውያን አገረ መንግስት ምስረታ ጉዳይ ላይ ካላቸው አቋም በልጦባቸዋል። ለዩናይትድ ስቴትስ ፕሬዝደንታዊ ምርጫ የቀረው ከሁለት ወር ያነሰ በሆነበት ጊዜ ውስጥ የዚህ ስምምነት መምጣት ለዓለም አቀፉ ፖሊሲ ድል ተደርጎ የሚወሰድ መሆኑን የትራምፕ አስተዳደር ያምናል። ምንም እንኳ የውጭ ግንኙነት ፖሊሲ እንደ ኮሮና ቫይረስ እና ኢኮኖሚው የመሳሰሉ ጉዳዮች ላይ ሲነጻጸር ምርጫውን ሊወስን የሚችል ዋና ጉዳይ ተደርጎ ባይወሰድም የትራምፕ ጠንካራ የድጋፍ መሰረት በሆኑት መራጮች ዘንድ የእስራኤል ጉዳይ ወሳኝ ተደርጎ ይታያል። በተለይም የፒው ምርምር ማዕከል እንዳረጋገጠው ባለፈው የ2016ቱ ምርጫ አንድ ሶስተኛ የሚሆኑት የኢቫንጀሊካን ክርስቲያኖች ድምፅ የሰጡት ለትራምፕ እንደነበር ይታወሳል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ